የትላንቱ ንግግር አስተናጋጅና አደራዳሪ ፕሬዝዳንት ጉሌ ናቸው። የቀዳሚው የሰላም ዜና አብሳሪ ጉሌ ትላንት በትዊተር አማካኝነት ባስተላለፉት መልእክታቸው የሁለቱ አገሮች ሶማሊያና የሶማሊላንድ ዳግም ወደ ጠረጴዛ ዙሪያ መምጣትና የድርድሩ መጀመር የቀጠናው አገሮች መሪዎች ልዩነቶችን በንግግርና በውይይት ለመፍታት ያላቸውን ቁርጠኝነት የሚያሳይ ነው ነበር ያሉት። ሁለቱ መሪዎች የተነጋገሩበት አጀንዳ አስቀድሞ ይፋ አልተደረገም። ይሁን እንጂ የትላንቱን የሁለቱን አገሮች ለንግግር ወደ ጠረጴዛ ዙሪያ ያመጣ ጥረት በቅርቡ ሲከታተሉ እንደነበሩ ታዛቢዎች አስተያየት፣ በሁለቱ መንግስታት መካከል የመተማመን ስሜት ለመፍጠርና ሂደቱን በሚመለከቱ ጉዳዮች ላይም ከአንዳች ስምምነት ለመድረስ የተወሰደ የመጀመሪያ እርምጃ ነው። በእርግጥም ሁለቱ ወገኖች ትላንት በንግግራቸው መጨረሻ ያደረጉት ይህንኑ ነው። ድርድሩን የሚያስቀጥል አንድ የቴክኒክ ኮሚቴ በጋራ አሰይመዋል። ሁለቱ ሀገሮች በተጨማሪም ዓለም አቀፍ የልማት እርዳታዎችንና በአገሮቹ የሚደረጉ የመዋዕለ ንዋይ ፍሰቶችን ፖለቲካዊ ቃና እንዲላበሱ ላለማድረግም ተስማምተዋል። ሂደቱን ሲደግፍ የቆየው የዩናይት ስቴትስ ኤምባሲ የሁለቱን መንግስታት ንግግር መጀመር በአዎንታ ነው የተቀበለው። የሁለቱን ወገኖች የመግባባት ፍላጎት ለሶማሊያውያን የሚበጅ ሁኔታ እንዲፈጠር የሚያግዝ አድርገን ነው የምናየው። በመሆኑም ሶማሊያውያን የሂደቱ አካል እንዲሆኑ እናሳስባለን ብለዋል ኤምባሲው። በሶማሊያ የሚገኘው የተባበሩት መንግስታት ጽፈት ቤትም ለጅቡቲው ድርድር ያለውን ድጋፍ በተመሳሳይ ነው ያንጸባረቀው። በትላንቱ የሁለቱ ወገኖች ድርድር በስፍራው የተገኙ ሌላው ቁልፍ ሰው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ሁለቱን ወገኖች ለማቀራረብ ቅን ፍላጎት ያደረባቸውእና ጥረት ሲያደርጉም የቆዩ ናቸው። ጉዳዩን እንደሚከታተሉ ዲፕሎማቶች ገለጣ። የትላንቱ ንግግር ባለፈው የካቲት ወር ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ላይ የሶማሊያውን ፕሬዝዳንት መሐመድ አብዱላሂ ፎርማጆንና የሶማሊላንዱን ፕሬዝዳንት ሙሴ ቢሂ አብዲን ያደራደሩበት ጥረት ያፈራው ውጤት መሆኑን ጉሌ ትላንት እውቅና ሰጥተውታል። በፕሬዝዳንት ፎርማጆ ሀሳብ አቅራቢነት ያን የቀደመ ስብሰባ ተከትሎ እንዲካሄድ ታቅደው የነበረ ድርድር እንዲቆይ የተደረገው ታዲያ ከሶማሊላንድ የተፎካካሪ ፓርቲዎችና የሸንጎ አባላት በገጠመው ጠንካራ ተቃውሞ ነበር። በሌላ በኩል በሁለቱ መሪዎች ንግግር ወቅት በሶማሊያ የዩናይት ስቴትስ አምባሳደር ዶናልድ ያመሞቶ፣ የአውሮፓ ህብረት፣ የአፍሪቃ ህብረትና የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ ተወካዮችም ተገኝተዋል። የትላንቱ የሁለቱ ወገኖች ድርድር ሶማሊያና ሶማሊላንድ ከብሪታንያና ከጣሊያን ቅኝ ገዢዎች ነጻ የወጡበትን ስልሳኛ ዓመት ለማክበር በዝግጅት ላይ ከሚገኙበት ጊዜ ጋርም ተገጣጥሟል። በብሪታንያ ቅኝ ግዛት ስር የነበረችው ሶማሊላንድ እንደ አውሮፓውያን የዘመን አቆጣጠር ሰኔ 26 1960 ነጻ ስትወጣ የተቀረው የሶማሊያ ክፍል ደግሞ ከአራት ቀናት በኋላ ሐምሌ 1 ቀን 1960 ዓ ም ከቅኝ ግዛት ነጻ ወጥቶ በዚያ ሁለት ሁለቱ ነጻ ግዛቶች ሰሜንና ደቡቡ ተቀላቅለው የመጀመሪያዋን ነጻዋን የሶማሊያ ሪፑብሊክ መመስረታቸው ይታወሳል። እንደ አውሮፓውያን የዘመን አቆጣጠር በ1980 ዎቹ መገባደጃ የተካሄዱትን ብዙም ደም ያፋሰሱ የእርስ በርስ ጦርነቶች እንደ ሰብአዊ መብት ተከራካሪ ድርጅቶች ገለጣም በ10 ሺዎች የሚቆጠሩ በሰሜናዊ ሶማሊያ የነበሩ ዜጎችን ሕይወት ቀጥፈዋል። ብዙም ሳይቆይ እንደ አውሮፓውያን የዘመን አቆጣጠር በ1991 ሶማሊላንድ ከተቀረው ሶማሊያ ተገንጥላ ራሷን ነፃ ሀገር አድርጋ ብታወጅም፣ ዓለም አቀፍ እውቅና ግን ማግኘት ሳትችል ቀርታለች። ባለፈው የካቲት ወር ፕሬዚዳንት ፎርማጆ በዚያ ዘመን የነበረውን የሶማሊያ መንግስት በደቡባዊ ሶማሊያ ግዛት በዛሬዋ ሶማሊላንድ ለፈጸመው በደል በመንግስታቸው ስም ይቅርታ ጠይቀዋል። የትላንቱ የሁለቱ አገሮች ድርድር ጅማሬም እውን ይሆን ዘንድ ሶስት ሁነኛ ምክንያቶች አዎንታዊ ሚና ተጫውተዋል ይላሉ አንዳንድ ምሁራን። በኳታር ዩኒቨርሲቲ ረዳት ፕሮፌሰሩ ኦፍያሬ ኤልሚ አንዱ ናቸው። የመጀመሪያውና ከሁሉ የላቀው ሶማሊላንድ እንደ ሀገር ዓለም አቀፍ እውቅና ለማግኘት ለዓመታት ጥረት ብታደርግም ሊሳካላት አልቻለም። በዚህም የተነሳ ሌላ አማራጭ መፈለግ ነበረባት። በሌላ በኩል ደግሞ ሶማሊያ ሞቃዲሾ ላይ ሶማሊላንድ የሌለችበት መንግስት ለማቆም ያደረገችው ብርቱ ጥረት እስካሁን በወጉ አልሰመረም። ይሄ ሁለቱንም የሚጎዳ አጣብቂ ነው። እናም የትም ማድረስ ያልቻለው መንገድ ሌላ የተሻለ ጎዳና የተሻለ አማራጭ እንዲፈልጉም በር መክፈቱ አልቀረም። እንደ ፕሮፌሰር ኤልሚ አስተያየት ሶስተኛው ምክንያት ደግሞ በሶማሊያ ጉዳይ የየራሳቸው የተለያዩ ይታዎች የነበሯቸው ወገኖች ኢትዮጵያን፣ ጅቡቲን፣ ዩናይት ስቴትስን፣ የአፍሪካ ህብረትንና አውሮፓውያንን ጨምሮ ሁሉም ዛሬ አንድ ነው አቋማቸው። የአድል ታዲያ ቀድሞ ያልነበረ ነው። በዚያ ላይ የሶማሊያ መንግስት በሶማሊላንድ በፖለቲካና በምጣኔ ሀብት ጉዳዮች ቅድሚያ የሚሰጥ ፈቃደኝነት ማሳየት ፈልጓል። ዓለም አቀፉ ማህበረሰብ ግን ይህን ጅምር የሚገባውን ያህል ድጋፍ አልሰጠውም ይላሉ ኤልሚ። ከኤምባሲዎች በላይ በሆነ አቅም ሊሳተፍበት ይገባል ሲሉም ተንታኙ ሀሳባቸውን ቋጭተዋል።